በትግራይ ክልል በራያ አላማጣ ወረዳ የገጠር ቀበሌ አስተዳዳሪዎች ለእርዳታ የተላከውን እህል ለማዳበሪያ ክፍያ እንዲውል በጨረታ እየሸጡ ነው ሲሉ የአካባቢው ነዋሪዎች ይከሳሉ። የወረዳው ዋና አስተዳዳሪ በበኩላቸው መረጃው እንደደረሳቸው ገልጸው የገጠር አስተዳዳሪዎችን ጠይቀው ድርጊቱ አለመፈጸማቸውን እንደነገሯቸው ገልጸዋል። ቢሆንም ግን አሁንም ከናንተ ያገኘነውን መረጃ መሰረት በማድረግ ኅብረተሰቡን በመጠየቅ መጣራት ያለበት ነገር ካለ እናጣራለን። ድርጊቱን የፈጸመ ካለም ህጋዊ እርምጃ እንወስድበታለን ብለዋል። ዘጋቢያችን ግርማይ ገብሩ ወደ አካባቢው በመሄድ ጥቆማውን ያቀረቡትንና የወረዳው ዋና አስተዳዳሪን ጠይቆ የሚከተለውን ልዩ ዘገባ ልኳል። አቶ አብርሃ እንዳለው በራያ አላማጣ ወረዳ ሀርሌ የገጠር ጣቢያ በላይ ተላ በተባለው መንደር ውስጥ ይኖራሉ። መንግስት በአካባቢው ባጋጠመው ድርቅ ምክንያት ህብረተሰቡ እንዳይጎዳ ድጋፍ እየሰጠ መሆኑን ገልጸው፣ ቢሆንም ግን ለህብረተሰቡ የተላከው የእህል እርዳታ በገጠር ጣቢያ ውስጥ በጨረታ እየተሸጠ ማዳበሪያ እንዲከፈልበት እየተደረገ ነው ሲሉ ይናገራሉ። መንግስት ህብረተሰብ በችግር ብዙ ዜጋ እንዳይሞት ድጋፍ ያደርጋል። ግን እዚህ ጋር እየተሰራ ያለው ግን ለህብረተሰብ የመጣው የእርዳታ ጥሬ ከህዝብ ጋር ሳይደርስ በጨረታ አጫርተው ብዙ ነጋዴዎች ይቀርባሉ። ከነጋዴዎቹ ተጫርቶ በሳንቲሞች በሃያ ሰላሳ ሳንቲም አብላጫ ያሳየ ነጋዴ ጨረታውን አሸናፊ ሆኖ የዛኔ ተጭኖ ደግሞ በመኪና ወደ ሌላ ቦታ ይሄዳል እና ለእርዳታ የመጣው ጥሬ እየተሸጠ ለማዳበሪያ እየተባለ እየተከፈለ ከዛ የቀረው ሂሳብ ደግሞ ለማዳበሪያ ተብሎ አሁን አንድ ሰው እቤት ሁለት ልጆች ካሉት ባልና ሚስት ጋር አራት ነው። ያ የአራት ቤተሰብ አንድ ኬሻ ነው የሚደርሰው። አንድ ኬሻ ደግሞ ሶስት መቶ ብር ነው የሚሸጠው። የአንዱ ማዳበሪያ ዋጋ ደግሞ ስድስት መቶ ሰማኒያ ሰባት ከ አምስት ሳንቲም ነው። ቀሪ ገንዘብ ፍየልህ፣ ወይ ደግሞ በግህ፣ ካልሆነ ደግሞ በሬህ ሽጠህ ክፈል እየተባለ እያለቀሰ እየከፈልን ያለው። ሌላው የሀርሌ ጣቢያ ነዋሪ አቶ ተስፋይ መሰለ እንዲሁ በተመሳሳይ ለእንስሳት መኖ የቀረበውን ገለባ ህብረተሰቡ በግዢ መልክ እንዲወስድና ገንዘቡ ለማዳበሪያ ክፍያ እንዲውል እየተደረገ መሆኑን ይገልጻሉ። አሁን ላይ ህብረተሰቡ ማዳበሪያ ለመግዛት አቅም ስለሌለው ለምግብነት የመጣውን እህል ተሽጦ እንዲከፈል እያስገደዱን ነው ሲሉ ምሬታቸውን ይገልጻሉ። ለእንስሳት መኖ የሚቀርባለ ያ እንስሳት መኖ የሚቀርበው ከብት ያለው የሚያገኘው ልክ የግዥ ነገር ነው። ማለት አንዲት ለማሽን የታሰረች ነገር አለች፣ ገለባ የምትባል እሷ። ሀምሳ ብር ወይም መቶ ብር ለዛ ከፍሎ በከብቶቹ ቁጥር ራሱ አይደርሰውም፣ ሁለት ሶስት ስር ይደርሰዋል። መቶ ብር ወይም ሀምሳ ብር አቁር፣ ከዛ ሌላ ቀን ታወጣታለ። ያች ብር ለአሁን ለመዳበሪያ ትውላለ፣ ግን ተመላሽ ትሆናለ፣ ሌላ ቀን ተብሎ ነው የተወሰደ ያለው። ሁለተኛ ደግሞ በእርዳታው ጉዳይ ለምግብነት የሚመጣው ህዝቡ ለመክፈል አቅም የለውም እና በዛ እጦት ምክንያት ለምግብነት የምትመጣው ተሽጣ መዳበሪያ እንደ አዲስ እንዲመጣ ከሌላ ለህብረተሰቡ ለመስኖ እና ለደረቅ መሬት ለእርሻ አገልግሎት እንዲውል ተብሎ ነው የሚመጣ ያለው። አቅም የለንም፣ እንዴት እንደዚህ ለምን ታደርጋላችሁ ሲባል ታመጣለህ፣ ግዴታ ነው ግዴታ ነው በቃ። ሮሮውን አይሰሙትም። የራሳቸውን የመጣው በቃ መመሪያ ነው የመመሪያ ነው። ትተገብራለህ፣ ትተገብራለህ ብቻ ነው። እንግዲህ ይህንን ከነዋሪዎቹ ያገኘሁትን ቅሬታ መሰረት በማድረግ የወረዳው ዋና አስተዳዳሪውን ጠይቅ ያለው የራያ አላማጣ ወረዳ ዋና አስተዳዳሪ አቶ ገብረዝጋብሔር ወልደ ገብርኤል መረጃው እንዳገኙት ወደ ገጠር ቀበሌዎች በመሄድ አስተዳዳሪዎቹን ጠይቀው ድርጊቱ እንዳልተፈጸመ እንደነገሯቸው ይገልጻሉ። ቢሆንም ግን አሁን ከሚዲያ የተገኘውን መረጃ መሰረት በማድረግ ዳግም ከህብረተሰቡ ጋር በመገናኘት እንደሚጠይቁና እንደሚያጣሩ ገልጸዋል። ሓደ ወልቀሰብ ፅሒፉ ርእ ያለ አብ ፌስቡክ ተፅሒፉ ዘሎ ሰብ ፈልጥዮ ወዲ ተዓዲዩ ይህንን ጉዳይ አንድ ሰው ፌስቡክ ላይ ጽፎት አይቼዋለሁ። የጻፈውም አብርሃ ረዳኢ የሚባል የአካባቢው ተወላጅ ነው። መረጃውን ለማጣራትም ሰሌን፣ ውሃና ሃርሌ ያሉትን አስተዳዳሪዎች ጠየቅኩኝ። ሰዎች በራሳቸው ፍላጎት የሚሰሩት ነገር ካለ እንጂ እኛ በበኩላችን አልሸጥንም ብለውኛል። ይህ ደግሞ አንድና ሁለት ሰዎች የሚሰሩት አይደለም፣ ህዝብ ነው። ህዝብ ደግሞ በቀጥታም ሆነ በተዘዋዋሪ ይህን ሐሳብ ማቅረብ ይችላል በአካባቢው ነው ያለነው። ሁለተኛ ደግሞ ለመሆኑ ምን ያህል ማዳበሪያ አዳርሳችኋል ብትለን፣ በጣም የሚያስደንቅ ነገር ነው ስድስት ሺህ ኩንታል ብቻ ነው ያዳረስ ነው። ስለዚህ ይህን ስድስት ሺህ ኩንታል መስኖ ከሚጠቀሙትና አቅም ካላቸው አርሶ አደሮች አልፈን ወደ ዝቅተኛው በእርዳታ የሚተዳደረውን ኅብረተሰብ የምናስገድድበት ሥርዓት የለንም። ቢሆንም ግን ለሰጣችሁን መረጃ እያመሰገን የሚጠራ ነገር ካለ ለእኛ የሚጠቅም እንጂ የሚጎዳ ባለመሆኑ ራሴ ከኅብረተሰቡ ጋር ተገናኝቼ ያጣራለሁ። ድርጊቱን የፈጸመ ካለ ሕጋዊ እርምጃ እንወስዳለን። እኛም የወረዳው አስተዳደር በቀጣይነት አጣርቶ የሚሰጠውን መግለጫ ካለ እናቀርባለን። ድርጊቱ በሌሎች የገጠር ቀበሌዎች ማለትም በሰሌን ውሃ ልማት እና ጥሙጋ ውስጥ እየተደረገ እንዳለ አስተያየት ሰጪዎቹ አክለው ገልጸዋል። ለአሜሪካ ድምፅ قرماي قبروك ما غلا